ማህደረ ዜና። የዛሬ አራት ዓመት የለንደንና የቴህራን ፖለቲከኞችን ዛቻ፣ ፉከራ የሰማ ጦርነት ያልተለየው ዓለም ከሌላ ጦርነት ሊሞጀር ነው ብሎ አለመስጋት አይችልም ነበረ ትናንት ተቃራኒው ሆነ። የዋሽንግተን፣ ለንደን ብራስልስ ወዳጆች በኢራን የኒኩሌር መርሃ ግብር ሰበብ ከቴህራን ጋር የገጠሙትን ውዝግብ በሰላም ውል ባረገቡ በወሩም ኢራንና ብሪታንያም አቋርጠውት የነበረውን ዲፕሎማሲያዊ ግንኙነት ትናንት ዳግም ጀመሩ። ሁለቱ መንግስታት አንዳቸው በሌላቸው ሀገር የሚገኙ ኤምባሲዎቻቸውን በይፋ ከፈቱ። ብሪታንያና ኢራን ለአራት ዓመታት የተዘጉ ኤምባሲዎቻቸውን የከፈቱት ዩናይትድ ስቴትስና ኩባ ከግማሽ ምዕት ዓመታት በላይ የዘጓቸውን ኤምባሲዎቻቸውን በከፈቱ በሳምንቱ መሆኑ ነው። ጥላቻም፣ ውዝግብ፣ ውጊያ፣ ጦርነት፣ እልቂት፣ ስደት ባጥለቀለቃት ዓለም የመግባባት፣ መቻቻል፣ የሰላም ብልጭታ ይሆን ይሆን? ላፍታም አብረን እንጠይቅ። ተናግሯል። የቴህራን ዩኒቨርሲቲ ተማሪዎች ከኤምባሲው ጽሕፈት ቤት የግቢ በር ላይ የጻፉት መፈክር ዛሬም አልጠፋም። ሞት ለታላቋ ብሪታንያ ይላል በፋርስኛ። ያን የተዘጋው ኤምባሲ ግን ትናንት ተከፈተ። ይህ ኤምባሲ ዳግም መከፈቱን በብሪታንያ መንግሥት ስም ሳውጅ ደስታ ይሰማኛል አሉ የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ። ዩኒየን ጃክ የተሰኘውን የብሪታንያ ባንዲራም ዳግም ቴሄራን ላይ ሲሰክሉ፣ በለንደን የቴሄራን ኤምባሲም ትናንትናውኑ ተከፍቷል። አያቶላህ ሩሁላህ ሆሜኒ የመሯቸው የኢራን እስላማዊ አብዮተኞች በ1979 ዘመኑ በሙሉ እንደ ጎርጎርሳውያኑ አቆጣጠር ነው። የቴህራንን ቤተመንግስት ከተቆጣጠሩ ወዲህ የኢራንና የምዕራባውያን በጣሙን የአንግሎ አሜሪካ ቴላቪቦች ግንኙነት በጠብ ቁርቁስ በብቀላ መጎሻሸም የተሞላ ነው። ይሁንና የዋሽንግተን ለንደን ጥብቅ ወዳጆች በ1953 ቴህራን ዙፋን ላይ ያስቀመጧቸው ታማኝ አገልጋያቸው ንጉሥ ሬዛ ሻህ ፓህሌቪ ስልጣን መቀማታቸውን ለመበቀል ዩናይትድ ስቴትስ የሞከረችውን አይነት ቀጥተኛና ጠንካራ የኃይል እርምጃ ብሪታንያ ባለመውሰዷ እስከ 2011 ድረስ የለንደን ቴህራኖች ጠፍ ኤምባሲን ከሚያዘጋ ደረጃ አልደረሰም ነበረ። በ2009 ኢራን ውስጥ የተደረገው ፕሬዚዳንታዊ ምርጫ ውጤት የሀገሪቱን ፖለቲከኞች ሁለት ገምሶ ማወዛገብ ሲጀምር ግን ከቴል አቪቭ እስከ ዋሽንግተን የሚገኙ የቴህራን የረጅም ዘመን ጠላቶችን ልዩ ትኩረት የሳበ የቅርብ ክትትልንና ውዝግቡን የማቀጣጠል ፍላጎታቸውን የቀሰቀሰ ነበረ። ምርጫውን አሸንፎ የተባሉትን ያኔውን ፕሬዚዳንት መሐሙድ አህመድንጃድን ጃድን የሚቃወመው አረንጓዴው ንቅናቄ የተሰኘው የኢራን ቡድን ደጋፊዎቹን ለአደባባይ ሰልፍ ማሳደም ሲጀምር የቱኒስ ካይሮ፣ የነውጥ ለውጥ ቴህራንም የማሰለሱ ምልክት ተደርጎም ነበረ። የዋሽንግተን ለንደን፣ ቴል ጥብቅ ጥብ ቆዳጆችና ተባባሪዎቻቸው የሁለት ዘመኑ ጠላታቸው የአያቱላሆቹ ስርዓት ሲነቃነቅ ውድቀቱን ለማጣደፍ አመፅ፣ ሁከት፣ ግጭቱን የማያራግቡበት ምክንያት በእርግጥ አልነበረም። ምዕራባውያን መንግስታት ይባስ ብለው በኢራን ላይ አዳዲስ ማዕቀብ ይጥሉም ገቡ። የኢራን የኒኩሌር ሳይንቲስቶች በቦምብ እየጋዩም፣ በጥይት እየተደበደቡ በተከታታይ የተገደሉትም በምርጫ ውጤት ውዝግቡ መሃል ነበረ። ከ2010 እስከ 2012 በነበረው ሁለት ዓመት ውስጥ ብቻ አምስት የኢራን ሳይንቲስቶች ተገልለዋል። የኢራን መንግሥት የሳይንቲስቶቹ ገዳይ አስገዳዎች እስራኤል፣ ዩናይትድ ስቴትስ እና ብሪታንያ መሆናቸውን በተደጋጋሚ አስታወቀ። ምዕራባውያን መንግስታት ከስለላ እስከ ባለሥልጣኖቻቸው ውግዘት፣ ከግዙፉ መገናኛ ዘዴዎቻቸው ዘገባ እስከ ዲፕሎማሲው ጫና ለሰልፈኞቹ የሰጡት ድጋፍ በተጨማሪው ማዕቀብና በሳይንቲስቶቹ ግድያ መጠርጠራቸው ሲታከልበት የአህመዲነጃድ ደጋፊዎችን ላጸፋ ሰልፍ ባደባባይ አሳደመ። የቴህራን ተማሪዎችን ደግሞ ለብቀላም ቴህራን አውራ ጎዳና ዘረገፈ። በ1979 ዩናይትድ ስቴትስ ከስልጣን የተወገዱትን የኢራን ንጉሥ ሻህን መደገፏ ያስቆጣው ተማሪ በቴህራን የዩናይትድ ስቴትስ ኤምባሲን ከቦ አሜሪካውያንን ማገት የጀመረው ህዳር ነበረ 1979። በ32ኛ ዓመቱ ህዳር ተራው የብሪታንያ ኤምባሲ ሆነ 2011። ብሪታንያም ልክ እንደ አሜሪካ ኤምባሲዋን ዘጋች። በለንደን የቴህራን ኤምባሲ እንዲዘጋም አዘዘችም የኢራን ዲፕሎማቶችን አባረረች። ያኔው የብሪታንያ ውጭ ጉዳይ ሚኒስትር ዊልያም ሄግ ማስጠንቀቂያ ደግሞ የሌላ ብቀላ ምናልባትም የጦርነት ዝግጅት ይመስል ነበረ We hold the Iranian government responsible. የኢራን መንግስት ኤምባሲያችንን ከጥቃት ለመከላከል ማድረግ ያለበትን ባለማድረጉ ተጠያቂ ነው። ግልጽ ነው ሌሎች ተጨማሪ ጠንካራ እርምጃዎች ይወሰዳሉ። ከዛቻ ለማለፉ በጀ። ኢራንና ምዕራባውያን መንግስታት ከሪዮት ዓለም ከፖለቲካ ተቃርኖ ነው ከምጣኔ ሀብት ሽሚያ ፍትግያ አልፈው በኒኩሌር መርሃ ግብር ሰበብ ሲወዛገቡ ሲቆራቆሱ ከኢራቅ እስከ ሊባኖስ ከእስራኤል እስከ ፍልስጤም በተዘዋዋሪ ሲዋጉ ተከታዮቻቸውን ሲያዋጉ ዓመታት አስቆጥረዋል። የሶሪያው ጦርነት የእርስ በርስ መልክና ባህሪውን ለውጦ የዓለም ሀያላንና የአካባቢው ተቀናቃኝ መንግስታት ጉልበት መፈተሻ ሲሆንም የኢራንና የምዕራባውያን ነባር ጠብ ለማናር ሌላ ምክንያት ነው የሆነው የመን ጦርነትም እንዲሁም ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምህጻሮ ብሎ የሚጠራው ቡድን የምዕራቡም የምስራቁም የፋርሱም የአረቡም የአፍሪቃውም ጠላት መሆኑ አምና ይሄኔ በአደባባይ ሲነገር ግን ተህራን፣ ዋሽንግተን፣ ብራስልሶች በግልጽ ላላወጁት ትብብር በጋራ መቆም ግድ ነበረባቸው። የብሪታንያው ኤምባሲ ትናንት ሲከፈት የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ የሁሉን ትብብር በማለት የገለጹት ይህንኑም ሳይፈልጉ የመፈላለጋቸውን የውዴታ ግዴታን ነው። እንደሚመስለኝ ይህ አካባቢ ልዩ አቀራረብ ያስፈልገዋል። የጽንፈኝነት የሃይማኖት ሐራጥቆች ችግርና ሁከት ከዚህ አካባቢ አልፈው ሁሉንም የሚያውኩ ችግሮች ናቸው እና የሁሉንም ልዩ ትኩረት ይሻሉ። ተዘዋዋሪው የውዴታ ግዴታ ትብብር የቴሕራን አዳዲስ ፖለቲከኞች ለዘብተኛ አቋም የሩሲያና የምዕራባውያን ጠብ መካረር ሲታከልበት የነ ዊልያም ሄግን ዛቻ፣ ሴራና ፎከራ ቀብሮ የቴሕራንና አምስት ሲደመር አንድ የሚባሉትን ኃያላን መንግስታት ድርድርን ለሰላማዊ ስምምነት አበቃ። ስምምነቱ በማዕቀብ የጫጫው የኢራን ምጣኔ ሀብት እንዲጠረቃ መጥቀሙ ብዙ ጊዜ ተብሏል። ብዙ ያልተባለው ለኢራን ሸቀጦቻቸውን የሚሸጡ ከኢራን ነዳይ ዘይት፣ ጋዝ፣ ስጋጃና ሀር ለሚገዙ ምዕራባውያን ኩባንያዎችና ነጋዴዎች ጠቀም ያለ ትርፍ የሚያስገኝ መሆኑ ነው። ህንዳዊው፣ ብሪታንያዊው የኢራን ጉዳይ ተንታኝ ሳሮሽ ዛይቫላ እንደሚሉት የበለጸጉት ሀገራት ነጋዴዎች ትሄራንን ማጨናነቅ የጀመሩት ስምምነቱ መፈረም አለመፈረሙ በውል ከመታወቁ ከብዙ ወራት በፊት ነበረ። ባለፈው አንድ ዓመት ኢራን በሄድኩ ቁጥር የጃፓን፣ የፈረንሳይ፣ የጀርመን፣ የብሪታንያ ብቻ የብዙ ሀገራት ነጋዴዎችን ሆቴል ውስጥ አገኛለሁ። ሁሉም ማዕቀቡ ሲነሳ መነገድ እንዲችሉ ከኢራኖች ጋር ግንኙነት መፍጠር የሚፈልጉ ናቸው። የኒኩለር ጉዳይ ስምምነቱ ከተፈረመ ከአንድ ወር ብዙም አልበለጠውም። ስምምነቱ ከመፈረሙ በፊት ትህራንን ባጨናነቁት የምዕራባውያን ነጋዴዎች ላይ ሌላ ዲፕሎማቶች፣ ሚኒስትሮችና ጋዜጠኞች ወደ ትሄራን እየጎረፉ ነው። የብሪታንያ መንግስትም ሽሚያውን ከዳር ሆኖ የሚመለከትበት ምክንያት ስለሌለ ኤምባሲውን ከፈተ። ይህ ማለት ግን የለንደን በለንደን በኩል የዋሽንግተን ብራስልስ መንግስታት ከኢራን ጋር ያላቸውን ጠብ ሽኩቻ ሙሉ በሙሉ አስወገዱ ማለት አይደለም። የኒኩለር ጉዳይ ስምምነቱን አጥብቃ የተቃወመችው የምዕራባውያኑ ዋና ወዳጅ የእስራኤልን አቋምን ጆሮ ዳባ ልበስ ማለት አይፈልጉምም አይችሉም። ኢራንም የ36 ዘመን ጠላቶቿ በዋዛ ይለቁኛል ብላ አታስብም። እንዲያውም ብሪታንያና ኢራን የተዘጉ ኤምባሲዎቻቸውን የከፈቱት ኢራን አዲስ ያሰራቸውን የረጅም ርቀት ተምዘግዛጊ ሚሳይል ባስመረቀች ማግስት ነው። ዘገቦች እንደጠቆሙት ሚሳይሉም ነገር ከተበላሸ አንድም ወደ ቴል አቪቭ አሊያም ወደ ሪያድ ወይ ደግሞ ወደ ሁለቱም መወንጨፍ ይችላል። 500 ኪሎ ሜትር። ኢራን አዲሱ ሚሳይሏን ከማስመረቋም ከአንድ ቀን በፊት ደግሞ አንድ ሰው አልባ የስለላ አውሮፕላን ድሮን መታመጣሏን አስታውቃለች። አውሮፕላኑም የዩናይትድ ስቴትስ ሳይሆን እንዳልቀረ ይጠረጠራል። የቴህራን ምዕራባውያን መደፋፈጥ፣ መኮራኮም፣ መጠላለፍ እንደቀጠለ ነው። የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ ትናንት እንዳሉት ግን ሌላው ቢቀር የዘመናት ጠላቶቹም ከመኳረፍ መነጋገርም መርጠዋል። ቀስ በቀስና በጥንቃቄ መጀመር፣ ግንኙነታችንን ማዳበር አለብን። ከዚያ ምን ያህል ርቀት መጓዝ እንደምንችል እናያለን። በአሁኑ ወቅት በመካከላችን ትልቅ አለመተማመን አለ። መሠረታዊ የአመለካከት ልዩነት አለን። ይሁንና አንዳችን በሌላችን ሀገር ያሉ ኤምባሲዎቻችን ዳግም መከፈታቸው አንዳችን ከሌላችን ጋር ለመነጋገር የመምረጣችን ተምሳሌት ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከአስር ቀን በፊት ሃቫና ኩባ የሚገኘውን የዩናይትድ ስቴትስን ኤምባሲ ሲከፍቱ ያስተላለፉት መልእክትም ተመሳሳይ ነበረ። 54 ዓመታት ያስቆጠረው የዋሽንግተን ሃቫና ጠብ ቁርቁስ ለሁለቱ ሀገራት ሕዝብ የፈየደው የለም የሚል የቴህራን ለንደን የሃቫና ዋሽንግተኑ እውነት ከመካከለኛው ምስራቅ እስከ ሩቅ ምስራቅ ከአፍሪቃ እስከ ምስራቅ አውሮጳ አስከሬን መቅበር፣ ስደተኛ መቁጠር፣ ዛቻ ፉከራ ማድመጥ ለሰለቸው ዓለም የሰላም ሽውታ መሆኑ አያጠያይቅም። ያም ሆኖ ሃቫና ከአሜሪካኖች ኤምባሲ ጽህፈት ቤት ጥቂት ሜትሮች ራቅ ብሎ በሺህ ዘጠኝ መቶ ሰባዎቹ የተለጠፈ የሚመስለው መፈክር ዛሬም ይነበባል። ያንኪዎች ወደ አገራችሁ ሂዱ ይላል። የቴህራኑ ደግሞ ሞት ለብሪታንያ ማለቱ መዘንጋት የለበትም። ነጋሽ መሐመድ ነኝ። ቸር አሰማኝ።